በሳምንቱ መጨረሻ ላይ ጨፌ ኦሮሚያ በአካሄደው አስቸኳይ ስብሰባ አስቸኳይ ጊዜ አዋጁን አስመልክቶ በአካሄደው ውይይት ህዝቡ ወክሎ በምክር ቤቱ ውስጥ ያሉት የአዋጁን አስፈላጊነትና አፈጻጸሙን ለህብረሰቡ የተጠናከረ ሀሳብ ማስጨበጫ መስጠት እንደሚያስፈልግ ማንሳቱን፣ ችግር ስፈጠርም በአስቸኳይ የሚፈታበትን መንገድ መፈለግ አለባቸው የሚለው ላይ ማትኮሩን በጨፌ ኦሮሚያ ጽህፈት ቤት በምክትል የቢሮ ኃላፊ ደረጃ የኮሚኒኬሽንና የመረጃ አስተዳደር ዋና የስራ ሂደት ባለቤት የሆኑት አቶ ሀብ ሀብታሙ ደምሴ ለዶቸ ቬለ ተናግረዋል። ጉዳዩን በቅርበት የሚከታተሉ ወገኖች አስቸኳይ ጊዜ አዋጅ መንግስት እንደሚለው ነገሮችን እያረጋጋ ሳይሆን ህብረተሰቡን ለፍርሃትና ለስጋት ዳርጎታል ይላሉ። አዋጁ ከታወጀ በኋላ እስከ ዛሬ አፈጻጸሙን አስመልክቶ ምክር ቤቱ ገምግሞ ተወያይቶበት ይሆን ብለን አቶ ሀብታሙን ጠይቀን ነበር። የአዋጁን አፈጻጸምና የሚፈጸምባቸው ቦታዎች መለየት የተጀመረው አሁን ስለሆነ በተጨባጭ መሬት ላይ ያለው ላይኖር ስለሚችል ለግምገማ አልበቃም። አዋጁን መፈጸም የተጀመረባቸው ቦታዎች ላይ ያለውን ሁኔታ ጨፌ አንስቷል። እጥረት ሊኖር ይችላል፣ ሰዎች በሚያስፈልግ አኳህን ሊጎዳ ይችላል የሚለው ፍራቻ ላይ ለተነሱ ጥያቄዎች መልስ ተሰጥተዋል። ስማቸው እንዳይጠቀስ የፈለጉት የአዳማ ነዋሪ ጉዳዩን በቅርበት ሲከታተሉ እንደነበረ ተናግሮ ጨፌ አስቸኳይ ስብሰባ የጠራው አዋጁን ለማጽደቅ አቅዶ እንደነበረና ሳይጸድቅ በፊትም በሕዝቡ ተመረጡ ወይም ሕዝቡን ወክለዋል የተባሉት በደንብ ይወያዩበታል ተብሎ ብጠበቅም ይህን ግን ሳይደረግ ቀርቶ ዝም ተብሎ እንዲያልፍ ተደርገዋል ይላሉ። ስለ አዋጁ አፈጻጸም የታዘቡትን እንዲህ ያብራራሉ። ሰው አሁን ተሰዶ በብዛት ወደ ከተማው የሚመጣበት ነገር ነው ያለው ሕዝቡ በመንገድ ይፈተሻል ቤቱ ማታ ከሌሊቱ ዘጠኝ ሰዓት ላይ የሚበረበርበት የሚፈተሽበት በጣም የሚንገላታበት ራቁቱን ከእንጨት ጋር ከዛፍ ጋር ታስሮ የሚያድርበት ዝም ብሎ የተለይ እንደዚህ ነው ስለተባለ ብቻ የሚገደልበት እና ያሁን ያለው ነገር በጣም የሚያስፈራ እና በጣም የሚያሳቅቅ ነገር ነው የሚታየው። ይሄ ብቻ አይደለም ያለው ነገር ዝርፊያና ቅሚያ ነው የሚታየው። በየመንገዱ ሲያስቆሙ ሞባይል ይቀማሉ። በየፊቱ ያለውን ነገር ይቀማሉ። በየ ደግሞ ሲበረብሩ ያሉትን ኤሌክትሮኒክስ ቃ አያልፉም፣ ብር አያልፉም እና በጣም ማንንም መጠየቅ አትችልም ማንንም እንትን መናገር አልችልም። መልስ መመለስ አልችልም። እሁድ ዕለት ደግሞ የቀድሞ የጨፌ ምክር ቤት አፈ ጉባኤ የነበሩት አቶ ለማ መገርሳ ከስልጣናቸው ተነስቶ አቶ እሼቱ ደሴ በምትካቸው ተሹመዋል። አቶ ለማ ደግሞ የክልሉ ርዕሰ መስተዳደር አቶ ኡመር ሁሴን የክልሉ ምክትል ርዕሰ መስተዳደር ተደርጎ መሾማቸውን አቶ ሀብታሙ ይናገራሉ። ይህን ጨምሮ አራት ሰው በምክር ቤቱ ውስጥ ለውጥ ሲደረግ ቀሪው አስራ ሶስት ሰው ደግሞ እንደ አዲስ ለምክር ቤቱ ካቢኔ አባላት መመረጣቸውንም ያስረዳሉ። ይህ ሹምሽር አሁን ለምን አስፈለገ? ለምለው አቶ ሀብታሙ የማህበረሰቡ ጥያቄዎች በተለያዩ ጊዜያት ሲነሱ ነበረ። የመልካም አስተዳደር የልማት ጥያቄና ስራ አጥነት የተመለከቱ ጥያቄዎች ተነስተዋል። ለዚህ መልስ ለመስጠት በተደረገው ሙከራ የተፈለገውን ፍላጎት ማሟላት ላይ እጥረት ስለነበረው ይህን ለመፍታት ሹም ሽሩ ተደርጓል። አማ ሙደምዳመታሰሚኩን ልጆቹ የአዳማ ነዋሪ የሆኑት ግለሰብ በበኩላቸው ሹምሽሩ ብዙ ለውጥ አያመጣም ነው የሚሉት። ሹምሽሩን በተመለከተ ከበፊቱ ትንሽ ይሻላል የሚል ነገር ነው እንጂ አዲስ ነገር ብዙም የታየበት ነገር የለውም። ብዙም አዲስ ነገር ባይታይበትም አሁን ያለው ነገር ትንሽ ከበፊቱ ትንሽ ወጣ ያለ ነገር ይመስላል። ምክንያቱም አሁን ካሉት ካቢኔ ውጭ ማለት አንድ ስድስት ሰዎች ማዕከላዊ ኮሚቴ ውጭ የሆኑ ሰዎች ናቸው እና ከማዕከላዊ ኮሚቴ ውጭ መሆናቸው ትንሽ ሰዎቹ ሊሄዱበት ያሰቡት ነገር ትንሽ የሚሻል ይመስላል እንጂ አሁንም ቢሆን ያው እዛው የተቀያየሩበትና ብዙም ትርጉም የሚያመጣ ነገር አይመስለኝም ያለው ነገር። በዚሁ ርዕሰ ጉዳይ ላይ በፌስቡክ ገጻችን እንዲወያዩ ከጋበዝናቸው ውስጥ አንዳንዶች አዋጁ ተፈጻሚ በመሆኑ ሕዝቡ እፎይታ አግኝቷል፣ ሲሉ ሌሎች ደግሞ ጉልቻ ቢቀያየር ወጥ አያጣፍጥም አሳሰባቸው ብለወጥ እንጂ ካድሬ ብለዋውጡ አያገባንም የሚሉ አስተያየቶችን ሰንዝረዋል።